ቀደም ሲል በእስር ላይ ቆይተው ከተለቀቁት የዞን ዘጠኝ የኢንተርኔት አምደኞች አንዱ የሆነው ናትናኤል ፈለቀ እንዲሁም የዞን ዘጠኝ አባል ያልሆኑ ጸደቀ ድጋፌና አዲስ ዓለም ደስታ ተይዘው መታሰራቸው ታውቋል። የናትናኤልን ጠበቃ አቶ አመሃ መኮንንን ጽዮን ማምሻውን አነጋግራለች። አቶ አመሃ እንግዲህ የዞን ዘጠኝ ጦማሪያን በፍርድ ቤት በተከሰሱበት ጊዜ ጠበቃቸው ነበሩ። አሁንም ጠበቃቸው ኖት? ዛሬ በድጋሚ የታሰሩ የዞን ዘጠኝ ጦማሪዎች አሉ? አዎ፣ ጠዋት ዛሬ ጠዋት እኔ በሌላ ስራ ላይ ሆኝ እያለ ያው ከቀድሞ ያው ከዘጠኝተኛ አባላት ውስጥ ደውለው መፍካዱ ደውሎ ናትናኤል ፈለቀ ከትላንትና ወዲያ ጀምሮ ጠፍቶባቸው እንደነበረ እና በኋላ ስድስተኛ ፖሊስ ጣቢያ ታስሮ እንዳገኙት እና ፍርድ ቤትም ቄራ ምድብ ችሎትም እንደሚቀርብ መስማታቸውን ነገሩኝ እና እነሱ በነገሩኝ መሰረት ፍርድ ቤት በተለይ ተገኝተው መርማሪ ፖሊስ በጠረጠረበት ያለ ያለውን ወንጀል ሲናገር ሰማን ብለው የነገሩኝ በቢሾፍቱ ከተከሰተው የሕይወት መጥፋት ጋር በተያያዘ በአዲስ አበባ ውስጥ ከሚገናኙ ሬስቶራንት በአንዱ በላሊበላ ሬስቶራንት ውስጥ ከሌሎች ሁለት ሰዎች ጋር ሆኖ ድምፁን ከፍ አድርጎ ለእልቂቱ መንግስት ተጠያቂ ነው በሚል እየተናገረ ህዝብን ለአመፅ ለመቀስቀስ ሲሞክር ወይም ለአመፅ ቀስቅሷል የሚል ክስ እንደቀረበበት ና ለፍርድ ቤቱም ይሄው እንደተገለጸ ነገሩኝ። እኔ በችሎት መገኘት አልቻልኩም። በኋላም ያው ጉዳዩን የተመለከተው ችሎት ለነገ ባህዳሪ እንደቀጠረ በዋስትና ጉዳይ ላይ ለሞ ማለት ነው እንደቀጠረ ነግረውኛል። ከዛም በኋላ ከሰዓት በኋላ እኔም ፋሶ በሚገኝበት ስድስተኛ ፖሊስ ጣቢያ ሄጄ ናትናኤል ፈለቀን በአካል አግኝቼዋለሁ፣ አነጋገሩት። አብሮስ የታሰረ ሌላ ሰው አለ? ሌሎች ሁለት ሰዓቶችም አብረው እንደታሰሩ ነግሮኛል። እኔ ግን ያው ናትናኤል ፈለቀን ብቻ ነው ያናገርኩት። በምንድን ነው የታሰርኩት ብሎ ነገሮት። በተመሳሳይ ጓደኞቹ እንደነገሩኝ እሱም የተጠየቀው ያው ቅድም እንደገለጽኩት በላሊበላ ሬስቶራንት ውስጥ ከእነዚህ ከሁለት ጓደኞቹ ጋር ቁጭ ብሎ ስለ ወቅቱ ሁኔታ በተለይም በቢሾፍቱ ስለተከሰተ ሁኔታ በመነጋገር ላይ እያሉ ያው የአመት ቅስቀሳ እያደረጋችሁ ነው በሚል ሶስቱንም እንደወሰዷቸው እና ቅጣላችሁ በሚል ወደ ፖሊስ ጣቢያ እንደወሰዷቸው እና እዛው ማደሩን ፍርድ ቤትም ሲቀርብ እየተነገረው ይሄ መሆኑን ነው የገለጸልኝ። እሱም በዚህ ጉዳይ ላይ ሲወያዩ እንደነበረ አይክድም፣ ግን በፖሊስ ለማለት እንደተሞከረው የአመት ቅስቀሳም ለማድረግ ሙከራም እንዳላደረገ፣ ሁኔታው የሚመች እንዳልነበረ ነው የገለጸልኝ። እንግዲህ በዚህ ሁኔታ ነው ያለው። ነገ የት ነው ፍርድ ቤት የሚቀርበው? ነገ ቄራ ቄራ በፌዴራል መጀመሪያ ደረጃ ፍርድ ቤት እንደሚቀርብ ነግሮኛል። እሺ፣ አቶ አህማህ እንግዲህ ዜናው ዘግይቶ ነው የደረሰን እና አሁን በጣም በተቻኮለ ሰዓት ነው ያነጋገር ኖት። በጣም እናመሰግናለን ለሰጡን አጠር ያለ ማብራሪያ። በነገ ዕለት ይህንኑ ይዘን እንመለሳለን። በጣም አመሰግናለሁ፣ አመሰግናለን።